ጋቢና ቪኦኤ ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ጽዮን ግርማ ነኝ ከመስታወት አራጋው ጋር አብረናችሁ እንጓዛለን። ሰላም እንደምናመሻችሁ። በዛሬው ሐምሌ 24 2009 ዓ ም የጋቢና ምሽት ፕሮግራማችን ነው። በሙስና ተጠርጥረው የታሰሩ ባለሀብቶችና ባለስልጣናት ቁጥር እያሻቀበ ነው። በተለያዩ የኃላፊነት ደረጃ ላይ የሚገኙ የመንግስት ሰራተኞች 32 ሲሆኑ በጉዳይ አስፈጻሚነት እና በመሀልም የድለላ ስራ በመስራት የሚንቀሳቀሱ ሶስት ግለሰቦች እና በባለሀብት ደረጃ ደግሞ ሰባት በድምሩ አርባ ሁለት ሰዎች በቁጥጥር ስር ውለው ጉዳያቸው እየተጣራ እና በምርመራ ሂደት ላይ የሚገኝ መሆኑን ማየት ይቻላል። የፌዴራል ጠቅላይ ዋና አቃቤ ሕግ ጌታቸው አምባይ ናቸው። ዘገባ አለን። ሁለገቡ የሙያ ባለቤት ተስፋዬ ሳህሉ ወይም አባባ ተስፋዬ ዛሬ ከዚህ ዓለም በሞት ተለዩ። እያነጋገሩ ሀገሩ ነው ግንባሬ ሳኒት ያሉ ልጃቸው ነበረ አቋጥቧቸው ሰራርሶ ም ብሎ እያለን ነው ያረጉት አባባ ተስፋዬን የተመለከተ አጠር ያለ ዘገባም በምሽቱ ፕሮግራማችን ተካቷል። ለምን ብሎ የሚጠይቅ ወንድ ማፍራት የእኔ ስራ መቼም ብታገኘኝ መንገድ ላይ ጭንቅላቱ ውስጥ ለምን ይሄ ነገር ሆነ የሚል ጥያቄ ፈጥሬ የመሄድ ነው የምፈልገው። የዘንድሮ የማንዴላ ዋሽንግተን መርሃ ግብር ተሳታፊ አብነት ጣሳውናት ከሳምንት የቀጠለ ሀሳቧን ታጋረናለች። የዚህ መርሃ ግብር ተሳታፊዎች የማጠቃለያ ዝግጅትን የተመለከተ ዘገባም ከስፍራ ይኖረናል። አራት አሜሪካውያን የቅርጫት ኳስ ኮከቦች በኢትዮጵያ ለኢትዮጵያውያን ወጣቶች ስልጠና እየሰጡና ልምዳቸውን እያካፈሉ ነው። We've been working very closely with the Ethiopian Basketball Federation and over the weekend ከኢትዮጵያ ቅርጫት ኳስ ማህበር ጋር በጣም በቅርበት እየሰራን እንገኛለን። በአዲስ አበባ የዩናይትድ ስቴትስ የኤምባሲ የህዝብ ግንኙነት ኃላፊ ዴቪድ ኬኔዲ ናቸው። እንግዲህ ይህንንም የተመለከተ ዘገባ አለን። በፌስቡክ አት ቪኦኤ አምሃሪክ በቀጥታ በሚተላለፈው ስርጭት ላይ አስተያየቶቻችሁን ስጡን፣ ለአየር እናበቀዋለን። ጋቢና ቪኦኤ አብራችን ከአድማስ ተሻገሩ። ዜና እናስቀድም። አጠር ላሉት የምሽቱ ዓለም አቀፍ ዜናዎቻችን ተመልሰን መጥተናል። የዩናይትድ ስቴትስ የጦር ኃይል የአፍሪካ እዝ ሶማሊያ ውስጥ ባካሄደው የአየር ጥቃት አንድ የታወቀ የአልሸባብ ተዋጊ መገደሉን ገለጸ። የአፍሪካ እዙ ዛሬ ባወጣው መግለጫ የዩናይትድ ስቴትስ ኃይሎች ደቡባዊ ሶማሊያ ቶርቶሩ በተባለ አካባቢ ትላንት እሁድ ሊነጋጋ ሲል በሲቪሎች ላይ አንድም ጉዳት ሳያደርስ የተኩስ ጥቃት ማካሄዳቸውን ገልጿል። ሶማሊያ ውስጥ የሚገኝ ምንጫችን እንደተናገረው ከሆነ በአየር ጥቃቱ የተገደለው አሊ መሐመድ ሁሴን የሚባል ከፍተኛ የአልሸባብ ባለስልጣንና ና የሚያከብርተኛው ቡድን መሪ የአቡ አቡዌ አማካሪ ነው። አሊ ጀበል በሚል ተለዋጭ ስም የሚጠራው ሁሴን መቋድሾ ውስጥ በጣም የታወቀ ሲሆን ከተማ ውስጥ የተካሄዱ ጥቃቶች መሪ እንደነበርና የንግድ ድርጅቶችን መዋጮ እንዲከፍሉ ያስገድድ እንደነበር ምንጮች ገልጸዋል። በተያያዘ ዜና የዩጋንዳ የጦር ኃይል ከትላንት በስቲያ ቅዳሜ በደቡባዊዋ ሶማሊያ ውስጥ በደረሰ ጥቃት አስራ ሁለት ወታደሮች እንደተገደሉበት ዛሬ አስታውቋል። በታችኛው ሸበሌ ግዛት የአልሸባብ ተዋጊዎች ባደረሰው ጥቃት ቢያንስ አስራ ስምንት የአፍሪካ ሕብረት ሰላም አስከባሪ ኃይሎች መገደላቸውን ምንጮቹ ገልጸዋል። የቀድሞ የዩናይትድ ስቴትስ የባህር ወለድ ጦር ሰራዊት ጀኔራል ጃን ኬሊ አዲሱን የዋይት ሀውስ ጽህፈት ቤት ዋና ኃላፊነት ስራቸውን በዛሬው ዕለት ጀምረዋል። ጀኔራል ኬሊ ዛሬ ዋይት ሀውስ ውስጥ ቃለ መሃላቸውን ፈጽመዋል። እስካሁን የሀገር ደህንነት ሚኒስትር ሆነው ሲያገለግሉ የቆዩት ጀኔራል ኬሊ በአዲሱ ስራቸው አንዱና ዋነኛው ኃላፊነታቸው ዋይት ሀውስን ወይም የዋይት ሀውስ ቤተ መንግስትን ስነ ስርአት ማስያዝ ይሆናል። ፕሬዚዳንት ትራምፕም ግሩም ስራ እንደሚሰሩ ተስፋ አድርጋለሁ ብለዋል። ፕሬዚዳንት ትራምፕ የፊተኛውን የጽህፈት ቤት ሀላፊያቸውን ራይስ ፕሪስ ፕሪበስን ባለፈው አርብ ዕለት አባረው በምትካቸው ጀነራሉን ሾመዋል። ፕሬዚዳንት ትራምፕ አስተዳደሩን ከተረከቡበት ባለፈው በነዚሁ ጥቂት ወራት የዋይት ሀውስ ረዳቶቻቸው በውስጥ ሽኩቻ ሲታመሱም ቆይተዋል። ብዙዎቹንም ፕሬዚዳንቱ በተለያዩ ምክንያቶች አሰናብተዋል። የሩሲያ ፕሬዝዳንት ቭላዲሚር ፑቲን በዩናይትድ ስቴትስ ፕሬዝዳንታዊ ምርጫ ጣልቃ ገብታለች የተባለችው ሀገራቸው ለተጣለባት አዳዲስ ማዕቀብ ምላሽ ለመስጠት የዩናይትድ ስቴትስ ሀገራቸው ያሏትን የዲፕሎማሲ ሚሽን አባላት በሰባት መቶ ሃምሳ አምስት እንድትቀንስ አዘዙ። ፑቲን በአንድ የሩሲያ ቴሌቪዥን ጣቢያ ላይ ሲናገሩ ያ እርምጃ በአሁኑ ወቅት እንዲወሰድ ስላልደገፉ እንጂ መንግስታቸው የዩናይትድ ስቴትስ ላይ ሌላም የበቀል እርምጃ ሊወስድ እንደሚችል ተናግረዋል። አፍጋኒስታን ዋና ከተማ ካቡል ውስጥ አጥቂዎች በኢራቅ ኤምባሲ ላይ ያደረሱት ወረራ ከአራት ሰዓት በኋላ ማብቃቱን የሀገር ግዛት ሚኒስትሩ አረጋግጠዋል። የአፍጋን የጸጥታ ኃይሎች ሶስቱ አጥቂዎች መግደላቸውንና በተኩስ ልውውጡ አንድ ፖሊስ ብቻ መቁሰሉን ገልጾ በኤምባሲው አባላት ላይ ምንም አይነት ጉዳት እንዳልደረሰ የአገር ግዛት ሚኒስትሩ አስታውቀዋል። አራት በከባድ የታጠቁ አጥፍቶ ጠፊዎች ዛሬ በኢራቁ ኤምባሲ ላይ ያደረሱትን ወረራ ያሴርኩት እኔ ነኝ ሲል ራሱን የእስላማዊ መንግስት ብሎ የሚጠራው ቡድን ኃላፊነት ወስዷል። የአፍጋኒስታን የአገር ግዛት ሚኒስትር እንዳለው ከአጥቂዎቹ መካከል አንደኛው በላይ በቦንቡን ኤምባሲው ዋና በር ላይ አፈንድቶ ሌሎቹ እንዲገቡ አድርጓል። ለዛሬ የያዝንላችሁ ዜናዎች እነዚህ ነበሩ። ወደ ቀሪዎቹ ዝግጅቶቻችን እንመልሳችሁ። የጋቢና ጉዞዋችን ይቀጥላል። ጽዮን ግርማና እኔም መስታወት አድራገው አብረን ከአድማስ ስንሻገር እንላችኋለን። ጋቢና በሙስና ተጠርጥረው የታሰሩ የመንግስት የስራ ኃላፊዎች ባለሀብቶችና ደላሎች ቁጥር 42 መድረሱን ፌዴራል ጠቅላይ ዋና አቃቤ ሕግ ጌታቸው አምባዬ አስታውቀዋል። ጠቅላይ አቃቤ ሕጉ በየትኛውም ደረጃ ላይ ያለ ባለስልጣን ከተጠያቂነት አያመልጥም ብለዋል። እስክንድር ፍሬው ከአዲስ አበባ ስርስሩን ይዟል። በሙስና የተጠረጠሩ በቁጥጥር ስር መዋላቸው ከተገለጸ በኋላ በሰጡት የመጀመሪያ መግለጫ ነው የፌዴራል ጠቅላይ ዋና አቃቤ ህግ ጌታቸው አምባይ ቁጥሩ መጨመሩን ይፋ ያደረጉት። በአጠቃላይ በአዲስ አበባና በፌዴራል ደረጃ በሚገኙ አምስት ተቋማት ላይ እርምጃ የመውሰዱ እንቅስቃሴ የተጀመረበት ሁኔታ ነው ያለው። በእነዚህ ተቋማት እስካሁን ድረስ በወንጀል ተጠርጥረው በቁጥጥር ስር እንዲውሉ የተደረጉ እና በፍርድ ቤት ትዕዛዝ እንዲያዙ የተደረጉት ሰዎች ቁጥር በምናይበት ጊዜ በተለያዩ የኃላፊነት ደረጃ ላይ የሚገኙ የመንግስት ሰራተኞች ሰላሳ ሁለት ሲሆኑ በጉዳይ አስፈጻሚነት እና በመሀልም የድለላ ስራ በመስራት የሚንቀሳቀሱ ሶስት ግለሰቦች እና በባለሀብት ደረጃ ደግሞ ሰባት በድምሩ አርባ ሁለት ሰዎች በቁጥጥር ስር ውለው ጉዳያቸው እየተጣራ እና በምርመራ ሂደት ላይ የሚገኝ መሆኑን ማየት ይቻላል። በሙስና ተጠርጥረው በቁጥጥር ስር የዋሉት ከፍተኛ የመንግስት ባለስልጣናት ባለ ሃብቶችና ደላሎች መሆናቸው ሲዘገብ ቆይቷል። በቁጥጥር ስር የዋሉት ግለሰቦች ሲያገለግሉበት የነበረውን የስራ ኃላፊነት የተመለከቱ አንዳንድ ወገኖች ግን ከፍተኛ ባለስልጣናት የሚለው አገላለጽ የሚያስኬድ እንዳልሆነ ይናገራሉ። ይህንን እንዴት እንደሚመለከቱት የተጠየቁት የፌዴራል ጠቅላይ ዋና አቃቤ ሕግ ጌታቸው አምባዬ ተከታዩን መልሰዋል። የመንግስት ከፍተኛ ኃላፊዎች ብለን የምናስበው በሚኒስተርና በሚኒስተር ዴታ ማዕረግ ብቻ ያለ ከሆነ የመንግስት ኃላፊ ተብሎ የሚታየው ስህተት ይሆናል። ለእኔ እስከሚገባ ጊዜ ድረስ የመንግስት ኃላፊነት ደረጃ ላይ ከፍተኛውን የመወሰን ድርሻ ያለው በዳይሬክቶሬት ደረጃ ያለው ኃይል ከመሆኑ ጋር ተያይዞ አጠቃላይ የገንዘብ እንቅስቃሴውና አጠቃላይ ቢሮክራቲክ የሆነውን ጉዳይ የመወሰን ኃላፊነት በማንጫንቃ ላይ የወደቀ ነው ከተባለ በነዚህ ኃላፊነት ባላቸው ግለሰቦችና ኃይሎች ላይ ነው። በሚኒስተርና በሚኒስተር ዴታ ማዕረግ የሚታየው ሀይል ፖለቲካል አፖይንቲ ከመሆኑ ጋር ተያይዘው ፖለቲካሊ ተቋሙን የመምራትና የማንቀሳቀስ ሀላፊነት ያለበት ከመሆኑ ጋር ተያይዘው በዚህ ረገድ የሚመለከተው ጉዳይ የለም ባይባልም እንኳ ዋነኛው ስራ ፖለቲካል ዳይሬክሽኖች ከመስጠት ጋር የተያያዙ ጉዳዮች ናቸው። ይህም ሆኖ ግን በወንጀል ተሳታፊ የሆነ በየትኛውም ደረጃ ላይ ያለ የመንግስት ባለስልጣን ከተጠያቂነት እንደማያመልጥ አቶ ጌታቸው አብራርተዋል። በዚህ የምርመራና የማስረጃ ማሰባሰብ ሂደት ላይ የሚደረገው አጠቃላይ የማጣራት ስራ የሚያደርሰን መዳረሻ ሚኒስተሩም ጋር ይሁን ሚኒስተር ዴታው ጋር ወደ ጎንም ሌላ ሀይል ይሁን ወደ ታችም ይሁን እስካደረሰን ጊዜ ድረስ የሚጠየቀው ሀይል መጠየቁ አይቀሬም። ነገር ግን በተሰበሰቡት መረጃዎችና ማስረጃዎች ፍሮንት ላይን ላይ የምናገኘው የመወሰን ስልጣን ያለው ይህ ሀይል ነው። በዚህ መሰረት ይህንን ሀይል ይዘን የምርመራ ስራችን እናጠናክራለን። ምርመራው የሚወስደን ወደ ሚኒስትሩ ወደ ሚኒስትር ዴታው ከሆነ ሚኒስትሩ ሚሆን ሚኒስትር ዴታው ያለ ምህረት መጠየቁ አይቀርም። ወደ ጎንም የሚወስደን ከሆነ ወደ ጎን የሚመለከተውን አካል መጠየቁ አይቀርም። ወደ ታችም የሚወርድ ከሆነ ወደ ታች ያለውንም አካል መጠየቅ አይቀርም። ስለዚህ የሙስና ተግባር አጥፊዎችን ለማስቀጣት ታስበው የተያዙ የተጠረጠሩ ሰዎችን ብቻ ለማስቀጣት ታስቦ ሳይሆን ተግባሩን በመምራት ረገድ ያለውን የሙስና ሰንሰለት የመበጣጠስና በዘርፉ የሚታየውን የሙስና ፕራክቲስ የማዳከም ስራዎችን የመስራት ጉዳይ ነው። ስለዚህ ይህንን መሰረት አድርገው ምርመራው ሊያደርሰን የሚችለን ደረጃ ላይ እስከምንደርስ ጊዜ ድረስ በየደረጃ ያለ ኃላፊነት ያለው ኃይል ተጠያቂ ከመሆን የማይድን መሆኑን ማየት የሚቻልበት ሁኔታ አለ። ስለዚህ አንዳንድ ወገኖች መንግስት በዚህ መንገድ ሚኒስተርና ሚኒስተር ዴታ ካልጠየቀ ራሱን አላየም የሚባለው ጉዳይ የዋህነት ነው። ምክንያቱም የመንግስት ሀብትና ገንዘብ በስፋት የማንቀሳቀስና የማሰማራት ኃላፊነት የተሰጠው ሀይል ይሄ ሀይል ነው። ጉዳዮችን የሚያመቻቸውና የሚፈጽመውም ሀይል ይሄው ሀይል ነው። ይህ ሀይል ባቀረባቸው የውሳኔ ሀሳቦችና ሙያዊ ሀሳቦች ላይ ተመስርቶ ሚኒስትሩ ወይም ሚኒስትር ዴኤታው ሊወስን ይችላል። ያ ማለት ኃላፊነት የለበትም ማለት አይደለም። በዚህ ረገድ ሚኒስትሮችም ኔትወርክ ውስጥ ገብተው የተገኙበት ደረጃ ላይ ከተገኘ ተጠያቂ ከመሆን ይሉ። ባለፈው ማክሰኞ በቁጥጥር ስር መዋላቸው የተገለጸው የመንግስት የስራ ኃላፊዎች ባለሀብቶችና ና በመሀል ያሉ ደላሎች ፌዴራሉ ከፍተኛ ፍርድ ቤት ሁለተኛ ወንጀል ችሎት መቅረባቸው የአስራ አራት ቀናት ተጨማሪ የምርመራ ጊዜም እንደተጠየቀባቸው ይታወሳል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ሁለገቡ የሙያ ባለቤት ተስፋዬ ሳህሉ ወይም አባባ ተስፋዬ ዛሬ ከዚህ ዓለም በሞት ተለይተዋል። ጤና ይስጥልኝ ልጆች፣ የዛሬ አበባዎች የነገ ፍሬዎች፣ እንደምን አላችሁ ልጆች? ደህና ናቸው ልጆች? በጣም ጥሩ ነው ልጆች። በጣም ጥሩ ነው ልጆች። ዛሬ ደስ የሚል ተረት ነው የምነግራችሁ። ስለዚህ ተረቶቼን በምትሰሙ ጊዜ በትውልድ ሁሉ ጆሮ ውስጥ ተቀርጾ የቀረ የአባባ ተስፋዬ ሰላምታቸው ነው። ከ1957 ዓ.ም ጀምሮ ለ40 ዓመታት በኢትዮጵያ ቴሌቪዥን የልጆች ፕሮግራም በተረትና ምሳሌ ያዋስተው በሚያቀርቡት ዝግጅታቸው የሁለት ትውልድ የልጅነት ትዝታ ናቸው አባባ ተስፋዬ። የ96 ዓመቱ አባባ ተስፋዬ በዕድሜ ምክንያት በመጣ ሕመም ቤት ውስጥ ከዋሉ ወራት መቆጠሩን ቤተሰቦቻቸው ይናገራሉ። እስከ ትላንት ድረስ ደግሞ ባልተለመደ ሁኔታ ከቤተሰቦቻቸው ጋር በደንብ ሲነጋገሩና ሲጨዋወቱ ቆይተው ዛሬ ከቀኑ ሰባት ሰዓት ላይ በመኖሪያ ቤታቸው ውስጥ ህይወታቸው ማለፉን ገልጸውልናል። የልጃቸው ባለቤት ወይዘሮ ወይንሸት ተሾመ ሁኔታቸውን እንዲገልጸውልናል አባባ ተሳይ በጣም ደስተኛ ነበሩ። ይህን ያህል ብዙም ጤናቸው የጎደለ አይደለም። ያው እርጅና አደካክሟቸዋል። ከዛ በተረፈ ህመም ይሄን ያህል የከፋ የለም። ዶክተር አስፋው እየበቃ ይንከባከባቸዋል። ቤት ውስጥም በጣም ጥሩ ዶክተር አላቸው። ሌሎቹም ዶክተሮች አሉ፣ ይንከባከቧቸዋል። እያነጋገሩ ነው። ግንባሪ ሳኔ ያሉ ልጃቸውም ነበረ። አውቃጥቧቸው ጭራሹን ብሎ ሁሉ ነገር እያለን ነው ያረፉት። ወይዘሮ ወይንሸት ለአሜሪካ ድምፅ አያይዘው እንደ እንደገለጹት ለአባባ ተስፋዬ የተወሰኑ የአክብሮት ዝግጅቶች ተዘጋጅተውላቸው እንደሚያውቁና ቅዳሜ ዕለት ደግሞ ዩኒቲ ዩኒቨርሲቲ በህይወት ዘመናቸው ላበረከቱት አስተዋጽኦ የክብር ዶክትሬት እንደሰጣቸው ነው። ስለላላይ ቆራሱ ስናደርግላቸው የመጨረሻ ሽልማቴ ነው ብለው ነው ያሉ እና በጣም ደስተኛ ነበሩ። በጣም ተደስተዋል። እና እስን ደስታቸው ከመቸ መሪ አረሳውም ከትንሽ ቀን ስል ከቅዳሜ ቀን ጀምሮ የነበረውን ሽልማት ካገኙ ቀን ጀምሮ ደስተኛ ነበሩ። አባባ ተስፋዬ ሙዚቀኛም ነበሩ። ዓለም በሽፍንፍን ስታፋጅ ኑረሽ ነቁብሽ መሰለኝ ፍጥረት ሁሉ ናቀሽ፣ ይከቡሽ ጀመረ አሻንጉሊት ሆነሽ አንቺ ዓለም የሰው ልጅ ጭንቅላት ልቡን አደንቁረሽ አባባ ተስፋዬ በወጣትነት እድሜያቸው የመድረክ ተዋናይ፣ ድምፃዊ፣ የሙዚቃ መሳሪያ ተጫዋች፣ የውዝዋዜ አሰልጣኝ፣ የቴሌቪዥን ፕሮግራም አዘጋጅ፣ የልጆች የተረት መጽሐፍ ጸሐፊና የምትሃት ባለሙያ በመሆን በዘርፈ ብዙ ሙያ አገልግለዋል። ከስራቸው ውስጥም በትውልድ ውስጥ ተቀርጾ የቀረው አገልግሎታቸው ለአርባ ዓመታት በኢትዮጵያ ቴሌቪዥን ያዘጋጁት የነበረው የልጆች ፕሮግራም ነው። ደህና ሁኑ ልጆች፣ የዛሬ አበባዎች የነገ ፍሬዎች፣ ደህና ሁኑ ልጆች፣ ደህና ሁኑ፣ ደህና ሁኑ፣ ደህና ሁኑ፣ ደህና ሁኑ። የአባባ ተስፋዬ ቀብር ሥነ ሥርዓት መቼና የት እንደሚፈጸም ከተወሰነ በኋላ ቤተሰቦቻቸው ይፋ እንደሚያደርጉ ገልጸውልናል። ባ ተስፋዬ የቤተሰቦች መጽናናትን እንመኛለን። እንግዲህ የምትከታተሉት የጋቢና ቪዮኤ ዝግጅታችንን ነው። የማንዴላ በፕሬዚዳንት ባራክ ኦባማ የተጀመረው የማንዴላ መርሃ ግብር የማንዴላ ዋሽንግተን መርሃ ግብር ስልጠና ተጠናቆ አሁን ደግሞ ለሶስት ቀን ስልጠና እዚህ ዋሽንግተን ዲሲ መጥተዋል። የመክፈቻ ስነ ስርአቱ ዛሬ ይጀመራል። ባልደረባችን ሄኖክ ዘማግዜር በስፍራው ይገኛል። ሄኖክ እንደምን አመሸህ? ለአሜሪካ ደግሞ እንደምንዋልክ። እንደምን አመሻችው? እስቲ አጠር አድርገህ ያለህበትን ሁኔታ ለእኛም ለአድማጮቻችን ግለጽልን። እንግዲህ ባለፉት ስድስት ሳምንታት በተለያዩ የዩናይትድ ስቴትስ የትምህርት እና ሌሎች ተቋሞች በማንዴላ ዋሽንግተን መረሃ ግብር ስልጠና የሚወስዱ ወጣቶች ወደ አንድ ሺህ የሚሆኑ ወጣቶች ናቸው። እዚህ ዋሽንግተን ዲሲ የመጨረሻውን ለሶስት ቀናት የሚዘልቀውን እርስ በርስ ልምድ የሚለዋወጡበት በተለይ ደግሞ ከዩናይትድ ስቴትስ የንግድ፣ የፖለቲካ ከመንግስትም ከሲቪክ ማህበራትም መሪዎች ጋር የሚወያዩበት የመጨረሻው የስልጠናቸው ምዕራፍ ላይ ደርሰዋል ሲሆን እነዚህ ወጣቶች በአፍሪካ ውስጥ በተለያዩ ዘርፎች በማህበረሰብ መሪነት፣ በንግድና በምጣኔ ሀብት መሪነት እንደዚሁም ደግሞ በህዝብ አስተዳደር በሶስት ዘርፎች ተመርጠው የመጡ ናቸው። በተለያዩ የዩናይትድ ስቴትስ ተቋሞች የትምህርታዊ ስልጠና እንደዚሁም ደግሞ የዩናይትድ ስቴትስን ተቋማት አሰራር ሲጎበኙ የቆዩ ወጣቶች ናቸው። ከሶስት ቀን ስልጠና በኋላ ወደ የሀገሮቻቸው ተመልሰው በማህበረሰባቸው ውስጥ ለውጥ ለማምጣት የሚተጉ የሚሰሩ ወጣቶች ናቸው። ሲሆ እሺ፣ እንግዲህ እናመሰግናለን። በስፍራው ካለ በርካቶቹን አነጋግረህ ሁኔታውን ተከታትለ ተከታይ ዘገባ እንደምታቀርብልን እምነታችን ነው። ግን እንደው ሄኖክ፣ ባለፈው ሳምንት እንደዚሁ ዊሊያም ኤን ሜሪ ዩኒቨርሲቲ ተገኝተ አንዲት ወጣት አስገራሚ ወጣት አነጋግረህ ነበር። ባለፈው ሳምንት ክፍል አንድ ነበር ያቀረብ ነው። ክፍል ሁለት አለን። አብነት ጣሰው ትባላለች ያገኘሀት ወጣት አይደል? ልክ ነው። አብነት በዊሊያም ኤን ሜሪ በሚባል የስልጠና መርሃ ግብር ውስጥ የተካተተች ወጣት ነች። በስራዋ ኬር ኢትዮጵያ የምትሰራ ቢሆንም ግን ከዛ ባለፈ በማህበረሰብ ውስጥ በተለይ ወጣት የዩኒቨርሲቲ ተማሪዎችን ከራሷ ልምድ በመነሳት ስልጠና የምትሰጥ ከነሱ ጋር በሕይወት ልምዷ የምትማከር ግሩም ወጣት ነች። እስኪ በስራዋ የተናገረችውን እንስማ። የጋቢና ወጣቶችም ከዚህች ወጣት ብዙ ቁም ነገር ያገኛሉ፣ ብለን እናስባለን። ክፍል ሁለትን እንደሚከተለው እናቀርባለን። እናመሰግናለን። ኖክ የሴቶች ትምህርት በጣም አገር እንደሚለውጥ ዓለም እንደሚለውጥ የምንተማመንበት ጉዳይ ነው። ነገር ግን በእኛ አገር ምን ይመስላል ሁኔታው ብለን ስናይ በአንደኛ ደረጃ ትምህርት ጥሩ ነገር እየተሰራ ነው ያሉ ከሰላሳ ሶስት ሺህ በላይ ትምህርት ቤቶች አሉ። አንደኛ ደረጃ ትምህርት ቤቶች ሴቶች፣ ወንዶች፣ ቤተሰቦች እንዲልኩ በጣም ይበረታታሉ። ብዙ ቤተሰቦች እየላኩ ነው። የማይልኩ የሉ ማለት አይደለም አሁንም ቢሆን ነገር ግን ወደ መቶ ፐርሰንት እየደረስን ነው እንደም እያለፍን ነው። ችግሩ የሚመጣው ወደ ሁለተኛ ደረጃ ልክ ስንሻገር ነው። ወደ ሁለተኛ ደረጃ ስንሻገር ከሰላሳ ሶስት ሺ በላይ ላሉን አንደኛ ደረጃ ትምህርት ቤቶች ያሉን ሁለተኛ ደረጃ ትምህርት ቤቶች ከሶስት ሺህ በታች ናቸው። ስለዚህ እንግዲህ አንድ ሁለተኛ ደረጃ ትምህርት ቤት ለስንት ማለት ነው? ወደ አስራ ሁለት አንደኛ ደረጃ ትምህርት ቤት ማለት ነው። ምን ያህል ሰዎች በትምህርት ቤት ርቀት ምክንያት እራሱ ሴቶች ሴት ተማሪዎች በተለይ ካለው ለምሳሌ ጠለፋ አለ መዳር አለ። ብዙ አይነት ጉዳዮች አሉ። መንገድ ላይ ስትሄድ፣ ከትምህርት ቤት ወደ ቤት ስትሄድ፣ ከእንደገና ትምህርት ቤት ሩቅ ከሆነ የት ነው መሆን ያለብህ? የሆነ ቤት ተከራይቶልህ፣ ቤተሰብህ ምግብ እየሰፈረልህ፣ ቀለብ እየሰፈረልህ መኖር አለብህ። መኖር አለባት። አንድ ሴት ልጅ ምን ያህሏ ስለ ብቻዋ እንድትኖር ያበረታታል የኛ ማህበረሰብ። ስለዚህ በዚህና በተለያዩ ምክንያቶች ልክ ሁለተኛ ደረጃ ሲደርስ ምን እየሆነ ይመጣል? ቁጥሩ እያነሰ ይመጣል ለሴት ተማሪዎች ያለው ቁጥር ማለት ነው። ይህ ለሴት ተማሪዎች ብቻ አይደለም ችግሩ። እውነት ለመናገር ብዙ ወንድ ተማሪዎችም ከትምህርት ቤት ውጭ ናቸው። ምክንያቱም ሶስት ሺህ በታች ከሆነ ያለው የሁለተኛ ደረጃ ትምህርት ቤት ያ ማለት ወንዶችም እየጠፉ ነው የሚሄዱበት እያጡ ነው የሚሄዱበት ትምህርት ቤት ማለት ነው። እንደውም አሁን አዲስ የወጣው በትምህርት ሚኒስቴር የወጣው መረጃ እንደሚያሳየው ወደ 21 ፐርሰንት ብቻ ናቸው ለሁለተኛ ደረጃ ትምህርት ቤት እድሜያቸው ከደረሰ ሰዎች መካከል ልጆች መካከል ትምህርት ቤት የሚሄዱት ሀያ አንድ በመቶዎቹ ናቸው። ነገር ግን ከዛውም ውስጥ የሴቶቹ ቁጥር በጣም ያነሰ ነው። ከዛ ደግሞ ስንቀጥል ልክ ወደ ሶስተኛ ደረጃ ወይም ወደ ዩኒቨርሲቲ ሲሸጋገሩ አሁን ደግሞ በጣም ይወርዳ ሰላሳ ሶስት ፐርሰንት ላይ ነው ያለነው የሴቶች ትምህርት ቤት ውስጥ መገኘት ወይም ዩኒቨርሲቲ ውስጥ መግባት አቅም ማለት ነው። ይህ ምንን ያሳየናል? የምንፈልገው ባለንበት በፎርማሉ በኢኮኖሚው ላይ የሴቶችና የወንዶች ተዋጽኦ እንዲመጣጠን አገራችን ያላትን የሰው ኃይል እንድትጠቀም ብሎም ያለምን ይዳርገናል ወይም ለምን ይረዳናል? የስራ ተጽእኖ አኩልነትን እንድናመጣ እድገታችን እንድናረጋግጥ ይረዳናል። ነገር ግን ምን ያህል ነው እያመረትን ያለነው? ከዩኒቨርሲቲዎች ብለን ስናስብ 33 ፐርሰንት ብቻ እናስገባለን። የምናስወጣው ደግሞ በጣም ጥቂት ነው። ሴቶች ልክ ዩኒቨርሲቲ ደግሞ ሲደርሱ በጣም የተለያየ ችግር ይገጥማቸዋል። አንዳንድ ልጆች በጣም ከሩቅ ከሩቅ ከገጠር ነው የሚመጡት። ለንጽህና መጠበቂያ እንኳ የሚሆን ገንዘብ ይቸግራቸዋል። ለምን ቤተሰብ አንድ ዩኒቨርሲቲ ከመጡ መንግሥት እነሱን ያስተናግዳል ብሎ ነው እንጂ የሚያስበው ለእነሱ የሚልከው በየወር ገንዘብ ላይ ኖረው ይችላል። ለውጥ በጣም አመጣለሁ ብዬ አስባለሁ። ለውጥ አመጣለው ብዬ ባላስብ ይሄን ስራ ከልቤ አልሰራውም ነ የምሰራው የምሰራውን ስራ ሁሉ የምሰራው ከልቤ ነው። አንደኛ በጣም በሴቶች አምናለሁ፣ በወንዶችም አምናለሁ። በሴቶችም አምነው የምትማር ሴት፣ ጥያቄ የምትጠይቅ ሴት፣ ለምን የምትል ሴት በጣም ብዙ ደረጃ መድረስ እንደምትችል አውቃለሁ። ለራሷ ብቻ ሳይሆን ለሌሎችም ሴቶች ትቆማለች። ሁለተኛ ለምን ብሎ የሚጠይቅ ወንድ ማፍራት የእኔ ስራ ሁል ጊዜም። መቼም ብታገኘኝ መንገድ ላይ ጭንቅላትህ ውስጥ ለምን ይሄ ነገር ሆነ የሚል ጥያቄ ፈጥሬ መሄድ ነው የምፈልገው። ለምን ብለህ መጠየቅ ስትጀምር ምን ታውቃለህ አንተ ምን እያደረግክ ነው ይሄ አሁን ያለው ችግር ወይ እንዲቀጥል ወይ እንዲቆም ምን እርምጃ እየወሰድክ ነው? ምን እያደረግክ ነው የሚለውን ነገር እንድታቅ ይረዳሃል። ማንንም ሰው አስተምራለሁ ብለህ አይደለም የምትወጣው። ሰዎች ራሳቸው የሚሰሩትን ስራ የሚያደርጉትን ስራ ቆም ብለው ቢመለከቱት ምናልባት የተሻለ ለሴቶችና ለወንዶች የተሻለ ዓለምን ለመፍጠር የእነሱ አስተዋጽኦ በቂ እንደሆነ ሲረዱ ያኔ ለውጥ ይመጣል። ለውጥ የሚጀምረው ከኔ ነው። እኔ ከተለወጥኩ እኔ ተለውጦ ካየኝ ሰው ና አሀ አብነት ለካ እንደዚህ አይነት ሰውናት ማለት ሲጀምር አብነት ጋር ሌላ አይነት አመለካከት ይዞ መምጣት እንደማይችል ሲያቅ መለወጥ ይጀምራል ማለት ለራሱ። ስለዚህ እኔ መለወጥ አካባቢን ይለውጣል፣ የአካባቢ መለወጥ ማህበረሰብን ይለውጣል፣ የማህበረሰብ መለወጥ አገርን ይለውጣል። ስለዚህ እኔ ራሴን ሆኜ ስቀርብ እና የማምንበትን ነገር በድፍረት ስናገረው ሌሎች ሰዎች የሚያምኑበትን ነገር በድፍረት እንዲናገሩ እነሱ ደግሞ እንደ አንድ አካል ምን ለውጥ ማምጣት እንደሚችሉ እንዲያስቡ አደርጋለሁ ማለት። እስካሁን ባለኝ ቆይታ በጣም ብዙ ነገርን ተምሬያለሁ፣ ብዙ ነገርን አውቄያለሁ። ግን አንድ በጣም የገረመኝ ነገር ጠንካራ ተቋማት መገንባት እንደቻሉ የአሜሪካ ሰዎች ወይም አሜሪካውያን እንዴት ደግሞ በተቋማቶቻቸው ላይ እምነት እንዳላቸው እስፔሻሊ በሕግ አስፈጻሚው ላይ ያላቸው እምነት ምን ያህል አሁን የትኛውም አይነት መንግስት ቢመጣና ቢሄድ አይደነግጡም። ጊዜ ይጠብቃሉ። ቆሞ ለምን የሚያምኑት ከሰዎች ይልቅ በተቋማት ላይ ነው። ስለዚህ ምን ያህል ጠንካራ ተቋማት መገንባት የተሻለ አገርን እንደሚሰጥ በጣም ተምሬያለሁ። ከዛ ሁለተኛ የተማርኩት ነገር ብዙ ስራዎችን ሰርተናል ክላስ ውስጥ ከምናደርጋቸው ትምህርቶች ባሻገር ሳይት ቪዚቶች ወይም ደግሞ የምንሄድባቸው ቦታዎች ነበሩ። ተቋማትን አይተናል። እና አንድ ገ የጎበኛው ተቋም በየሀገሩ በእያንዳንድ እስፔሻሊ ላቲን አሜሪካ አገሮች ጋር በመሄድ ግንባታዎችን የሚያከናውን ተቋም ነው ያየሁት እና በጣም አሜሪካውያን የበጎ ፈቃደኝነት ስራ ላይ ያላቸው አስተዋጽኦ እና እንዴት በመስጠት እንደሚያምኑ አይቻልም መስጠት የሚለው ነገር አነጋጋሪ ሊሆን ይችላል። ነገር ግን ስፔሻሊ የራሳቸውን ጊዜ ራሳቸውንም ከማሳደግ አንጻር ሲሰጡ ዝም ብሎ አይደለም የሚሰጡት። አንድ ተማሪ ኮሌጅ እያለ መጥቶ እንደ በጎ ፈቃደኛ ሲሰራ ወይም ስትሰራ ለእሷ የሚቆጠርላት ነገር አለ። ለምሳሌ ወደ ዩኒቨርስቲ መሄድ ብትፈልግ፣ ዩኒቨርስቲው ያላትን ኤክስፒሪያንስ አይቶ አፕሊኬሽን ወይም ደግሞ እንድትገባ ይረዳታል ማለት ነው። ስለዚህ ምን ያህል እድሎች እንደሚፈጥሩ ለራሳቸው ምን ያህል ደግሞ ለሰዎች በመስጠት ለራሳቸውም እንደሚያገኙ ተምሬበታል። አመሰግናለሁ። እየተከታተላችሁ የምትገኙት ጋቢና ቪኦኤን ነው። ወደ መጨረሻው ዘገባችን የምናልፈው አራት አሜሪካውያን የቅርጫት ኳስ ኮከቦች በኢትዮጵያ ለኢትዮጵያውያን ወጣቶች ስልጠና እየሰጡና ልምዳቸውን እያካፈሉ ነው። በአዲስ አበባ የዩናይትድ ስቴትስ ኤምባሲ ይህንኑ አስታውቋል። በአዲስ አበባ የዩናይትድ ስቴትስ ኤምባሲ የሕዝብ ግንኙነት ኃላፊ ዴቪድ ኬኔዲን ያነጋገረው እስክንድር ፍሬው ተከታዩን ዘገባ ከአዲስ አበባ አልኳል። በአዲስ አበባ የሚገኘው ኤምባሲ የቅርጫት ኳስ ኮከቦቹን ወደ ኢትዮጵያ ያስመጣው ከአሜሪካ ብሔራዊ የቅርጫት ኳስ ማህበር ኤንቢኤ ጋር በመተባበር ነው። እናም ሮንዳይ ሆሊስ ጄፈርሰን ከብሩክሊን ጌትስ፣ ሲጄ ማኮላ ከፖርትላንድ ትሬብሌዘርስ፣ እንደዚሁም ሮሺያ ብራውን የክሊቭላንድ ሮኬትስ የቀድሞ ተጫዋች በኢትዮጵያ ይገኛሉ። ከምድረ አፍሪካ ኮንጎ የተገኘው በዩናይትድ ስቴትስ ቅርጫት ኳስም ነጥሮ መውጣት የቻለው ዲኬምቤ ሙቶምቦም ወደ አዲስ አበባ የመጣ ሌላው የቀድሞ ኮከብ ተጫዋች ነው። የእነዚህ የቅርጫት ኳስ ኮከቦች የመጀመሪያ መርሃ ግብር በመቶዎች የሚቆጠሩ ኢትዮጵያውያን ወጣቶችን ተጠቃሚ ያደረገ መሆኑን በአዲስ አበባ የዩናይትድ ስቴትስ ኤምባሲ የሕዝብ ግንኙነት ኃላፊ ዴቪድ ኬኔዲ ለአሜሪካ ድምጽ ገልጸዋል። ከኢትዮጵያ ቅርጫት ኳስ ማህበር ጋር በጣም በቅርበት እየሰራን እንገኛለን። እናም አሜሪካውያኑ ኮከቦች በሳምንቱ መጨረሻ ቀናት ማለት ቅዳሜና እሁድ በብዙ መቶዎች ለሚቆጠሩ ወጣቶች ሰፋ ያለ ስልጠና ሰጥተዋል። በጣም አስደሳች ነበር። ከዚያ በኋላ ደግሞ ለተመሳሳይ ፕሮግራም ወደ መቀሌ ተጉዘዋል። ዛሬ ጠዋትም ያንን ጀምረዋል። ከዚያ በተጨማሪ ግን ለወጣቶች የምክክር መድረክ አዘጋጅተዋል። እናም ይህ ቅርጫት ኳስ ብቻ አይደለም። እነዚህ ሰዎች መሪዎች ናቸው። አንዳንዶቹ እዚህ የደረሱት አስቸጋሪ ሁኔታዎችን ተቋቁመው ነው። ለወጣቶች እውነተኛ ማነቃቂያ ናቸው። ወጣቶቹ ቅርጫት ኳስ መጫወት ይሁን ዶክተር ወይም መምህር መሆን ይፈልጉ፣ ኮከቦቹ በጣም ማነቃቂያ ናቸው ነው ያሉት። በአፍሪካ ደረጃም ጠንካራ የሆነ የኤንቢኤ ፕሮግራም መኖሩን ያስታወሱት ዴቪድ ኬኔዲ በኢትዮጵያ ያለው የፕሮግራም ደረጃ በአንዳንድ የአህጉሪቱ አገራት ካለው ጋር ተስተካክሎ ማየት ህልማቸው መሆኑን አስረድተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ

እንግዲህ የዛሬው የጋቢና ቪዮኤ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አማሐሬክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱም። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና እኔም መስታወት አድራጋው፣ ዝግጅታችንን ሲያቀናብርልን የቆየው መቅቢል ያበረው ነው። ሙዚቃ በመምረጥ ዲጄ ፋቱ አብሮን ነበር። የስርጭት መሐንዲሱ ኦድሬስም እንደዚሁ አብሮን ነበር። ጉዟችሁ የሰመረ ይሁን እያለን እንሰናበታለን። መልካም ምሽት። በነጋው ጉዞ እንገናኝ። የወሰደሽ መንገድ ምናልባት የሚያደርሰኝ መስለኝ ሲጀናይ ዳገት ቁልቁለቱ ነተማጸንኮት አደርሰ بنبع بندنيه بندنيه جاوتيش